መዝሙር መቶ ዐሥራ ስድስት ሰብህዎ ለእግዚአብሔር ኵል ክሙ አሕዛብ ወይሰብህዎ ኵሎሙ ሕዝብ እስመ ጻንዓት ምህረቱ ላዕሌነ ወጽድቁሰ ለእግዚአብሔር ይሄሉ ለዓለም